ዜና እረፍት። እውቁ ተዋናይና ጸሐፌ ተውኔት ረዳት ፕሮፌሰር ተስፋዬ ገሰሰ አረፉ። ተስፋዬ ገሰሰ በኢትዮጵያ ዘመናዊ መድረክ ትወናን ካስተዋወቁት ቀዳሚ ተጠሪዎች መካከል እንደነበሩ ይታወቃል። መለስካቸው አምሀ ዘገባለው። መስከረም 17930 ዓ ም በምስራቅ ኢትዮጵያ ሀረርጌ ልዩ ስሙ ጎሮ ጉቱ በተባለ ስፍራ የተወለዱት ተስፋዬ ገሠሠ ወደ ዩናይትድ ስቴትስ ኤቫስተን ኢሊኖይ ወደሚገኘው ኖርዝ ዌስተርን ዩኒቨርሲቲ የቲያትር ትምህርት ቤት ሲላኩ በዛሬው አዲስ አበባ ዩኒቨርሲቲ በጊዜው የዩኒቨርሲቲ ኮሌጅ ይባል ከነበረው የሀገሪቱ ብቸኛ ከፍተኛ የትምህርት ተቋም የአራተኛ ዓመት የሕግ ተማሪ ነበሩ። በ1950 ዓ ምት በ1953 ዓ ምት የቲያትር ጥበብ ተምረው ሲመለሱ በሀገር ውስጥ ጥበቡን ለማዘመን ከሚጥሩ ጥቂት ሰዎች ጋር ተቀላቀሉ። የመድረክ ትውላን የነበረውን ስርዓት ከማሞገስና ከማቆላመጥ ይልቅ የኅብረተሰቡን ሕይወት ወደሚያንጸባርቅ ጥበብ ለመለወጥም ብርቱ ትግል ካደረጉት መካከል የሚቆጠሩ እንደነበሩ ብዙዎቹ ይመሰክራሉ። እውቁ ተዋናይ አዘጋጅና ተርጓሚ ከያኒ ተፈሪ ዓለሙ ከእነዚህ መካከል አንዱ ነው። በስልክ አግኝቸው የጠየቅኩት ይህን ነበረ። እንዴት ነበር የምታውቃቸው አንተ? በፊት በዝና ነበር አቀው ትያትር ትን ከማለት በፊት ትምህርት ቤት ከመግባት ሳተናም ትያትር ሳተናም፣ ከዛ መገናኘት ጀመር። ወደ ትያትር ስገባ ያው ለኢንተርቪውም ለሪሰርችም እነሱ ጋር መሄዴ ስለማይቀር ከዛ በኋላ እየተዋወቅን መጣና በኋላ በጣም ተቀራርበን፣ እንደውም አንድ ፕሌይ አብረን ሰርተናል፣ ከእሱ ጋር አንክል ቫኒያ የሚል ፕሌይ። ሁለተኛ እኛ ካምፓስ እያለን እኛም በቀጥታ ባያስተምረኝም ከእኛ በፊት የነበሩትን ተማሪዎች ያስተምር ነበር ና ካምፓስ ሲመጣም አውቀ ነበረ። ይህና ላቋሉ ባይተስፋዬን አብረን እስከ መስራት ድረስ እንዴት ነው አሁን የምታስታውሳቸው? በመጀመሪያ ደረጃ ዘመናዊ ቲያትር ያጠና የመጀመሪያው ሰው ነው። ተምሮ የመጣው በቲያትር ዲግሪ ይዞ የመጣ የመጀመሪያው ሰው ነው። ያ ሁሉ እና ከዝም ትስምት በኋላ ነው በዚህ ትምህርት ልንማር ይቻል ነው እና እሱ እንደዚህ ያደረገ ሰው ነው። ሁለተኛ ባይተስፋዬ ሁለገብ ሰው ነው። ተዋናይ ነው በመጀመሪያ ደረጃ። ከዛ በኋላ ይጽፋል ያዘጋጃል። ቲያትር አስተዳድሮ ያውቃል፣ አስተምሮ ያውቃል። እና በቲያትር በኩል ሁሉ ሙሉ የሆነ ሰው ተስፋዬ ማለት። ሲያስተምር ደግሞ እንዲህ ሲሪየስ አስተምሮ ትምህርት አይደለም፣ እንደ ቀንድ ደስ እያለ አብረሆን ሆኖ በመሆኑ እየተደሰትክ እየወደድከው መዋቅህን መማርህን ሁሉ ሳታቅ ነው የምትማረው። እና እንዲህ አይነት በጣም ቀላል ሰው ለማንም ሰው ማይከብድ ግን ትልቅ ሰው ዲፕ የሆነ ማጣት ጥልቀት ያለው ሰው ነበረ። ነሱስ በማህበራዊ ኑሮ ከማንም ሰው ጋር ይግባባል፣ ይጫዋታል፣ ደግ ነው። ለህይወት ቁብ የማይሰጥ ይመስላል ግን አይደለም። በጣም ሲሪየስ የሆነ ሰው ነው። እንደውም እስከ መጨረሻው ድረስ ሁሉም ሰው የሚያውቀውን አይተዋል። በዚህ ብዙዎቻችን የማናደርገው እስከ መጨረሻው ደቂቃ ድረስ እየጻፈ እያሳተመ ነው የሞተው እና በጣም ጥንካሬውን እና የሆነ በጣም ሙቪ የተሰጠ ሰው መሆኑን በዚህ ስታረጋግጥ ትችላለህ። ሀውልታችን ነው፣ ትልቃችን ነው። እንግዲህ ይለየን እናሳጉንም እንግዲህ በሰላም ያሳርፈው ነው የምንለው። በጣም አመሰግናለሁ ተፈሪ።